ከኤስቤስ አማርኛ ጋር ነት ከኤስቤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ይጎብኙ። ከማህበረሰብ ለማህበረሰብ ብፁዕ አቡነ ሙሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ አውስትራሊያ ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል፣ በቅድሚያ ለቃለምልልሳችን ፈቃደኛ ሆነው ስለቀረቡ እናመሰግናለን። እኔም አመሰግናለሁ። እንደሚታወቀው በሀገራችን ጦርነት በይፋ እንደተከፈተ መረጃዎች አስታውቀዋል። ያ ሁኔታ አሁንም ድረስ እንዳለ ነው። ለምን ያህል ጊዜም እንደሚቀጥል አይታወቅም። በሀገራችን የሚከሰቱ ማንኛውም አይነት አለመግባባት ጦርነት ወይም ችግር እዚህ ያለውንም የህብረተሰብ ክፍል ይነካልና እዚህ ያለውን የህብረተሰብ ክፍል በማጽናናት በኩል የሃይማኖት አባቶች ድርሻ ምንድን ነው? በአሁን ሰዓትስ ያለው ሁኔታ እንዴት ያዩታል? በስማ ወደነስ ቅዱስ አህዶ አምላክ አሜን። ጥሩ ነው። በጣም አመሰግናለሁ ስለጋበዛችኝ። እንግዲህ እኛ ብዙ ጊዜ መድረካችን ቤተ ክርስቲያን ላይ ነው። ጌታችን ኢየሱስ ክርስቶስ ሲያስተምር ለስጋዊም ትምህርት ይጠቅማል፣ ለመንፈሳዊ ብቻ ሳይሆን እና አንድ የተናገረው ቃል አለ። ክርዳድና ስንዴ በአንድ ላይ በቀሉ ይላል። ክርዳዱን እንቀለው ወይ ብለው ጠየቁት ይላል። የለም፣ ክርዳዱ ስትነቅሉ ስንዴውም አብሮ ስለሚነቀል አብረው ይደጉ እስከ ማይረር እስከ መከር ድረስ። ከዛ በኋላ ግን በመከር ጊዜ ስንዴውን ለይታችሁ ክርዳድ ደግሞ ለብቻው ታደርጋላችሁ ብሏል እና አንድን ነገር ለመጉዳት ተብሎ ብዙን ሕዝብ የሚጎዳ ነገር መስራት ማለት ሀገርን ሙሉ የሚጎዳ ነገር መስራት ማለት እውቀት አይባልም። ይህ ኢትዮጵያ ብዙ እውቀት ያላቸው በጸሎታቸውም፣ በሃይማኖታቸውም፣ በሁሉም ለሀገራቸው በደንብ የታመኑ ብዙ ሰዎች አሏት። ሀገሪቱ ዝም ብሎ የተወሰኑ ሰዎች በእነሱ ፍላጎት ብቻ እንደሚያደርጉት አይደለም። እና ይሄ ደግሞ ለሀገራችንም ለህዝባችንም ይጎዳል። አንደኛ በበሽታው ምክንያት ህዝቡ መስራት አልቻለም ተጎድቶ ነው ያለ። እንደገና ሰላም ስላጣ እንደ ልቦ ተዘዋውሮ መስራት አልቻለም። በመሀሉ ማን በጣ መጥቶ ነበረ እሱም ያህል ጉዳት አድርሷል። አሁን ደግሞ ጦርነቱ ነበረ ያልነበረው እሱ። እንግዲህ አሁን ደግሞ ጦርነት ከተጨመረ ረሃቡ የመጨረሻው ማንም ሰው እጅ የማያነሳበት ይመጣል። ከዚያ በኋላ የሚገዛ ሰውም አይኖርም። የተራበ ህዝብ፣ በእውቀት በጭንቀት ያለ ህዝብ ለመግዛት እንዴት አድርገህ ትገዛዋለህ? እና ይህን ሁሉ ማሰብ ያስፈልግ ነበረ ነው የምለው። እና እኛ አባቶች እኛ ጨርሶ አንደግፈውም። የኢትዮጵያ ህዝብ ብዙ ታሪክ ያሳለፈ ብዙ ነገር ያየ እንደገና ሃይማኖታዊ ህዝብ ነው። እግዚአብሔር የሚፈራ ህዝብ ነው። እርስ በርሱ ማፋጀት ምን ተብሎ ነው የሚያፋጅት? ያሉ ሰዎች እኮ ለዚህ ህዝብ አይወክሉትም እኮ ምንም ነገር እዚህ ግባ የሚባል እኮ አይደሉም። እኛ እናወግዘዋለን። በእርግጥ አንደግፈውም። በፍጹም እንኳንስ እርስ በርሱ ይቅርና ሀገርና ሃይማኖት የሚያጠፋ ጠላት ቢመጣ እንኳ ከእግዚአር ጋር ሆኖ የሚደረግ ነገር ነው እንጂ አሁን ያለው ምንም ትርጉም የሌለው ወይም ደግሞ የሚያስገኘው ጥቅም የሌለው አላማው እንኳ ምን እንደሆነ እንኳ አይታወቅ። እንኳን በእኛ ህዝባችንም የተረዳ አይመስለኝም። እኛስ የሃይማኖት አባቶችና መጨረሻ ማንም ሰው እንዲጎዳ እንፈልግም። ሌሎችም ቢሆን የተረድት አይመስለኝም ለምን እንደሆነ ይህ ጦርነት የሚደረገው። ያለ የሃይማኖት አባቶችስ ህብረተሰቡን በማጽናናት ጭንቀት ውስጥ ሲገባ ቤተሰቤ እንዲተቸገረ አንድ ነገር ሆነ ብለው የሚጨነቁ ሰዎች ይኖራሉና የሃይማኖት አባቶችስ በዚህ ቦታ ላይ ያላቸው ድርሻ ምንድን ነው? እርስን ጨምሮ ሌሎችም የሃይማኖት አባቶች እኛማ አንድ ችግሩ አንድ ሆነን ማውገዝ የሚችል ነበረ በእርግጥ እንደ ሌላው ዓለም አቀፍ አካሄድ ያልሆነ ነገር በሀገራችን ሲሰራ ማውገዝ የሚችል ነበረ እና ይህንን ጥሰው የሚያደርጉት ሰዎችም ወደፊት በኃላፊነት ይጠይቃሉ። ሀገሪቱ ስትጠፋ፣ ስትጎዳ ማለት ነው። ግን መናገር ግን የግድ የእኛም ይገባል መናገር አለብን። ህዝባችን ግን አሁን መጨነቁ ያልሽው ምጭንቅማ እግዚአብሔር እንዲረዳን ወይ ወደ እግዚአብሔር መጸለይ ነው እንጂ ለአለም ህዝብም ተቃውሞ ማሰማት። በዋነኛው ደረጃ የፖለቲካ ሰዎች አይደለንም። ወደ እግዚአብሔር መጸለይ ነው ያለብን። እግዚአብሔር ደግሞ ነገሩ እንደሚያሳልፈው እርግጠኛ ነው። ምክንያቱም ከሰዎች ኃይል ከሰዎች አቅም እግዚአብሔር ይበልጣል እና ምን ድረስ እንደሚሄድም እሱ ያውቀዋል። አሁን ላይ ሆነን ስንመለከት ኢትዮጵያ ውስጥ ለውጥ የታየበት ወቅት ነበር። ነገር ግን ብዙ ችግሮች፣ ብዙ ግጭቶች ታይተዋል ባለፉት ሁለት አመታት እና አሁን ደግሞ ወደ ጦርነቱ አገሪቷ አምርታለች። ተስፋዋ ጭርሽኑ ጠፍቷል ብለው የሚሰጉ አሉ። አይ አሁንም ድረስ ኢትዮጵያ ውስጥ ተስፋ አለ፣ ሰላም ይመጣል የሚሉ አሉና እንደ ሃይማኖት አባትነቶ የእርስዎ ተስፋ ምንድን ነው? የኢትዮጵያ መጻኢ ዕድል ምን ይመስላል? የኢትዮጵያ ተስፋ እሱ አንደኛ እግዚአብሔር ስላለ ተስፋ አንቆርጥም። ጥቂት መረበሹ ሰዎች ረበሹ ተብሎ ጠቅላላኛ ተስፋ በእነሱ ላይ የተመሰረተ አልነበረም። ድሮም እንትናችን አካሄደ ኢትዮጵያ ሀገራችን አላማም ይሁን አኗኗሪም ይሁን የህዝቡንም፣ በዚህ በግለሰቦች የተመሰረተ ስላልነበረ ተስፋችን እግዚአብሔር ነው እና ምንም አይደለም። ተስፋ አለን፣ ተስፋ አንቆርጥም። ነገር ግን ይህንን መቅሰፍቱ ማስቀረት ይቻል ነበረ። በስንፍና የሚደረግ ስለሆነ ለጦርነት የሚጋብዝ አንድም ነገር የለም። ጥፋተኛ ሰው እንኳ ቢኖር አብሮ ምንድን ነው ጅራፍ ሲሩቅ ነው የሚመታ ይላሉ። ጅራፍ ጭራፍ ታውቂያለሽ? ግራ ያው አውቃለሁ አ በሩቁ የሆነ እንደሆነ ነው የሚመጣ እንጂ ከቀረቡት ተጠምጥሞ ነው ዝም ይላ ሊመጣ አይችልም። እና ጥፋተኞች ሰዎች ቢኖሩም በቅርብ ከሆነ ነው በህግ መጠየቅ እና እንትን ማድረግ የሚቻል እንጂ በርቀት በጉልበት ነገር ምንም የአሁኑ ትውልድ ሁሉም እንደዛ አይነት ማጥቃት አይቻልም። በህግ እየተጣራ እየታየ ልኩ ይገባል እና እንግዲህ የሀገራችን ተስፋ አሁን በነዚህ ላይ የተመሰረተ ስላልሆነ እነሱ አሁን ያልፋሉ። ነገር ግን ክሳራው ግን ያው ትርፍ የለውም ክሳራው ነው። እንግዲህ አሁን ያለው ለውጥ ደግሞ መጣ የሚለው ለውጥ አይባልም። ይህም እንዲያውም ቤተክርስቲያናችንም ምእመናንም ሁሉ ተጎዱ። የነበረን ነገር ሁሉ ያጣናበት ጊዜ ነው በእውነቱ እንኳን አዲስ ነገር ልናገኝ አዲስ ነገር ይቅርና የነበረው ነገር ነው ያጣ ብዙ ድሆችም ብዙ ህግ ሀብታም ነጋዴች ምንም የሆኑ የነበራቸውን የወደመባቸው እንጂ ተጨማሪ ነገር የሰሩት ነገር የለም። እየጠበበ እየከፋ ነው የመጣ። እግዚአብሔርም አልረዳም። እግዚአብሔርም ተቀይሟል። እና እግዚአብሔርም ስለተቀየመ ሰዎች በምላሳቸው መልካም ነው፣ ለውጥ ነው ምናምን፣ ልማት ነው ምናምን ቢሉት በንግግር ምንም ነገር ንግግርማ ቀላል ስራ ኮ ነው ንግግር ቀላል ስራ ነው። እና ከልብ ከልብ የለም። ከልብ እግዚአብሔር ይቅር እንዲል እግዚአብሔር መለመን ያስፈልጋል። እንደገና ደግሞ ከልብ ለህዝብ ማታለሉ ቀርቶ ከልብ ስራ መስራት ያስፈልጋል ይጠይቃል እንጂ በበቀልና በጥላቻ የተመሰረተ ልማት አይገኝም። ሳወል ዳዊት ለማጥፋት ብዙ ነገር በየበረሃው ብዙ ነበር እንትን ብሎ ነበረ ነገር ግን የእግዚአብሔር እቅድ ለዳዊት ስለሆነ ነበረ ንቱ ቶ ሰጠው የፈለገ ስልጣኑ ሳወል ምንም ሊያደርገው አይቻለም። ሚሮ ዚሮ ወደ ዳዊትን የገባ እንት ነው እና እግዚአብሔር ካልፈቀደ በጉልበትም በምንም ማንም ሰው ማጥፋት አይቻልም። እንደገና እግዚአብሔር ፈቃድ ነው እንዳይባል ደግሞ ኢትዮጵያ በአሁኑ ሰዓት ትምህርት ቤቶች ተዘግተው ነጋዴው መነገድ አይችል፣ ከክፍለ ሀገር ወደ ክፍለ መዞር አይችል። እንደገና በሽታውም ደግሞ አይተሻል ያመጣው እንግዲህ እግዚአብሔር እንበልና በሽታውም መጥታል። በአስገዳጅነት ሰው ያመጣው አይደለም። እንደገና በጣም ወጥተ ነበረ። እንዴ ምንድነው? ሰው ከሚደረጉ ነገሮች እኮ ነው ማስተዋል፣ አዋጭ እኮ ነው ሰው በተፈጥሮ ማየት ያለበት ነው። ከዚያ እኮ ነው እንጂ ዝም ብለው በንግግር ስለ ሰላም ብቻ ማውራት መልካም አግኝተና ብሎ ማውራት ምን ይሆናል? ይሄ ለውጥ ሊባል አይችልም፣ ወይም ደግሞ ተገኝቷል ሊባል አይችልም። እና አንድ በአንድ እየቀጠለ ነው ያለ፣ አሁንም እየጠበበ እየከፋ ነው የመጣ። ስለዚህ ልማት አይባልም። ልማት ሚባል በነበረው ነገር እየጨመሩ ሲሄድ ነው፣ ንግድ ነጋዴ እያተረፈ ሲሄድ ነው ልማት አገኘሁ ሚለው እንጂ የነበረውን እያወደመ እያጠፋ ምን ልባል? ክሳራ ነው የሚባለው እና ስለዚህ እግዚአብሔር እንዲያርቅልንና ሰላም እንዲመልስልን ህዝባችንም ሆነ መሪዎችም ወደ ልብና እንዲመልሳቸው በነሱ ሰበብ ስለሆነ ህዝቡ የሚጎዳ ያለ እግዚአብሔር ቢመልስልን ወደ እግዚአብሔር እንጸልያለን። ነው ሙሉ መጨረሻው። ብፁዕ አቡነ ሙሴ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ አውስትራሊያ ሊቀ ጳጳስ እንዲሁም የቅዱስ ሲኖዶስ አባል ስለ ስለነበረን ቆይታ እናመሰግናለን።